የዩናይትድ ስቴትስ ባለስልጣናት በተለያዩ ጊዜያት በሚሰጡት መግለጫ ኢትዮጵያ ውስጥ ያለው ሁኔታ እያሳሰባቸው እንደሆነ ይገልጻሉ። ከቅርብ ሳምንታት ወዲህ ጠንከር ያለ አስተያየት መስጠት ጀምረዋል። በቅርቡ ደቡብ ሱዳንን የጎበኙት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ኢትዮጵያ ውስጥ እየተባባሰ የሄደው ውጥረት ሀገራቸውን እንዳሳሰባት በአንክሮ ነው የገለጹት። ይህንን ጉዳይ በመከተል ዶቼቬለ የዩናይትድ ስቴትስ መንግስት በሰላማዊ ሰልፈኞች ላይ ጉዳት ደርሶ ሰው ከሞተ በኋላ ሀዘኑን በመግለጽ ጉዳዩ አሳስቦኛል ከማለት ባለፈ በኢትዮጵያ ባለስልጣናት ላይ ተጽዕኖ ማድረግ ለምን አልቻለም? በማለት ለዩናይትድ ስቴትስ ውጭ ጉዳይ ሚኒስትር የአፍሪካ ጉዳይ ቃል አቀባይ ለሚስ ማርያን ዎለርስ ላቀረበው ጥያቄ በኢሜይል በሰጡት መልስ እንዲህ ነበር ያሉት። በቅርብ ሳምንታት ውስጥ በኦሮሚያና በአማራ ክልላዊ መንግስት ውስጥ የተካሄዱትን ህዝባዊ አመጾች አይተናል። ይህ ጉዳይም በጥልቀት አሳስቦናል። ይህ ሁኔታ ዩናይትድ ስቴትስን እንደሚያሳስባት መግለጻቸው ይታወሳል ሲሉ ነበር የገለጹት። ሌላው ጥያቄ ሀገራችሁ ተጽዕኖ በመፍጠር አቅሟ ተጠቅሟ በኢትዮጵያ ላይ የወሰደችው እርምጃ ይኖር ይሆን ለሚለውም ጥያቄ ሲመልሱ ጉዳዩ በጽኑ እንደሚያሳስበን ለአጋራችን የኢትዮጵያ መንግሥት በሁለት መንገዶች ማለትም ይፋ በሆነና ባልሆነ መልኩ መግለጻችንን እንደቀጠልን ነው ብለዋል። የመጨረሻው ጥያቄ የኢትዮጵያ ባለሥልጣናት የገዛ ዜጎቻቸውን የሚገሉ ከሆነ ዩናይትድ ስቴትስ ምን ታደርጋለች? ለሚለውም ሲመልሱ በገንቢ ውይይትና ሰላማዊ መፍትሄ ለመወያየት ሁሉም ፓርቲዎች ጥረት እንዲያደርጉ እናሳስባለን። ዜጎችን በሕግ የበላይነትና በመልካም አያያዝ መብታቸውን መጠበቅ ያሻል። አሁንም በድጋሚ የምናስተላልፈው ጥሪ በሕገ መንግሥቱ ላይ የተቀመጡት መብቶች ለተቃዋሚ ፖለቲከኞችና ለዜጎች እንዲከበሩ ነው የምንጠይቀው በማለት የአፍሪካ ጉዳይ ቃል አቀባይዋ ገልጸዋል። ትውልድ ኢትዮጵያዊው የዩናይትድ ስቴትስ ዜጋ ከሁለት አስርተ ዓመታት በላይ ዩናይትድ ስቴትስ ውስጥ የኖሩት የሰብዓዊ መብት አቀንቃኙ አቶ ጊሹ ሮባን የኢትዮጵያ ባለሥልጣናት ዜጎቻቸውን ሲገሉ ዩናይትድ ስቴትስ ለምን ዝምታ መረጠች ለሚለው መልስ አላቸው። የዩናይትድ ስቴትስ መንግስት አይዲያ ጎቨርንመንት ነው። አይዲያ ጎቨርንመንት ማለት የራሱ አላማና ግብ አለው። በዛች አላማና ግብ ውስጥ ነው ነገሮቹን የሚመዝኑት። አሁን እንደሚታየው የገዢው ፓርቲ የተሾመም በዩናይትድ ስቴት ነው። በስልጣን ላይም በወታደሪም የሚረዳው ያው ዩናይትድ ስቴት ነው። ስለዚህ እንደ አሜሪካ ሚሊተሪና ኮርፖሬት ነው የሚያዩ እንጂ እንደ አንድ አገር በሕዝብ የተመረጠ የሕዝብ ኃላፊነት ያለበት መንግስት ነው ብሎ አይገምቱትም ወይም አይመለከቱትም። ለዚህ ነው እነሱ የሚፈጽሙት ነገር የዩናይትድ ስቴትስ ሰርቪስማን ወይ ሚሊተሪ ይሁን ሴኩሪቲ ይሁን እነሱ እንደፈጸሙት ነው የሚያዩት እንጂ እንደ አንድ አገር ህገ መንግሥትና ህግ ያላት አገር አይመለከቱትም። ሌላው ለአቶ ግሹ ሮባ ያቀረብኩት ጥያቄ የኢትዮጵያ ገዢ ፓርቲ አሁን እየወሰደ ባለው እርምጃ ተቃውሞውን ማርገብ ይችል ሊሆን ይሆን? መልስ አላቸው። በግድያ መፍትሄ ሊሆን አይችልም። ብዙ ስትገል፣ ብዙ ስታሰቃይ፣ ብዙ ችግር ታመጣል። ስለዚህ አሁን ያለው ችግር ያለው አገዛዝ እየፈጸመ ያለው ድርጊት ለሌላ እልቂትና ለሌላ ጦርነት ህዝቡን እያዘጋጀ ነው። ለዶይቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።